አራት የፖለቲካ ተቃዋሚ ፓርቲዎችን ያሰባሰበው መድረክ ጠቅላላ ጉባኤውን አካሂዶ አዳዲስ የአመራር አባላትን መርጧል። በዚህ መሰረት ዶክተር ሚሊዮን ቱማቶ ፕሬዚዳንት፣ አቶ ካሳይ ዘገየ ዋና ጸሐፊ፣ ምክትል ዋና ጸሐፊ አቶ ጎይቶም ጸጋይ ናቸው። ቃለ መሃላቸውን እንደፈጸሙ በዕድሜ እና በራሳቸው ምክንያቶች ከፓርቲው ራሳቸውን ያገለሉ የፓርቲው መስራች ከሆኑት አቶ ገብሩ ገብረ ማርያም የአቋም መግለጫውን ካሰሙት ውስጥ እንዲያውም በለውጡ የመጀመሪያ ዓመታት የታዩት የዲሞክራሲ ጭላንጭሎች ተዳፍነው ገዢው ፓርቲ የተቃዋሚ ፓርቲ መሪዎችንና አባላትን እንዲሁም ጋዜጠኞችና የተለያዩ የሚዲያ ሰዎችና የሰብአዊ መብት ተሟጋቾችን ከማዕከል እስከ ክልሎች ባስፋፋቸው እስር ቤቶች አጉሯቸው ይገኛል። ኢህአዴግ የቃላት ጨዋታውን በማስፋት በጥልቀት እየታደስክ ነው በማለት በሚያካሄዳቸው ስብሰባዎች ሕዝባችን ለከፍተኛ ችግሮች ተጋልጦ በሚገኝበት ወቅት የሀገሪቱን ውሱን ሀብት በማባከን ላይ መሆኑን መድረክ ይኮንናል። ይህንን መሰል አቋም ለበርካታ ጊዜ ከተቃዋሚዎች ጎራ የተደመጠ ነው። ከገዢው ፓርቲ ጋር የተጀመረው የድርድር ሂደት እና የወደፊቱስ የትግል ስልት በሚል ጥያቄውን ያቀረብኩላቸው ለአዲሱ የመድረክ ሊቀመንበር ለዶክተር ሚሊዮን ቱማቶ ነው። በህገ መንግስቱ መሰረት አይን ችግር ካለ በመደራደር በመወያየት ይፈታል ይላል። በዚህም መሰረት መድረክ ያለውን አስተዳደር በዚህ ፓርቲ በየጊዜው ህገ መንግስቱን መነሻ በማድረግ በመወያየት ብዙዎቹ የህግ በላይነት ዲሞክራሲ፣ የህዝብ በላይነትና መሪነት በዲሞክራሲ ህብረተሰቡን በዲሞክራሲያዊ እሴቶቹ ዙሪያ መረጃ አስጨብጦ በዛ ዙሪያ መከራ እና መደራደር የተጀመረው ጥያቄ የተጀመረው በፊት ነው ግን እሱም በተመለከተ በአሁኑ ጊዜ ያለው መረጃ እንደዚህ እንደሚያሳየው በተለያዩ በሙርጫው በምንም በማንኛውም አካባቢ ካሉት ሰባት ስምንት ፓርቲዎች ከፍተኛውን ኢህአዴግ ቀጥሎ ያውም በተለያየ ችግር እያለባት ሁለተኛ የሆነ ፓርቲ ነው። ቢሆንም ሰላማዊ ነው። መድረክ ተልእኮ ሰላማዊ የሆነ ትግር ሰላማዊ የሆነ ትግር በማድረግ ማህበረሰብ አባላትን የተለያዩ ብሔር ብሔሮችን፣ ህዝቦችን ሁሉንም ዳይሬክትሪ በማዋያየት ብን ቢቻሉ አንዱ ዋናው መርሁ ምንድነው? ነው በህዝቦች አካባቢ ዲሞክራሲን በተመለከተ ዳይሬክትሪ ማዋያት፣ ግንዛቤ ማስጨበጥ ነው። ትክክለኛ ዲሞክራሲ በአንድ ሀገር እውን የሚሆነው መቼ ነው? ህዝቦች ዳይሬክት በዛ መስመር የጎረበት ኖሌጅ ስኖራቸው ስኑራቸው ቅድም ባስቀመጥከው እኛ ካለው ፓርቲ ጋር ጄኑሊ ባለው መደራደር ነው። በተደረገው ድርድር እስከዚህ እለት ውጤት አልባ መሆኑን ዋና ጸሐፊው አቶ ካሳይ ዘገዬ ገልጾታል። እንደ መድረክ ምንም የተገኘው ውጤት የለም። ምክንያቱም መድረክ የሚደራደርበትን አቅጣጫ አስቀምጧል። እንዴት መደራደር እንዳለበት መሩ ከዛ ቀጥሎ ደግሞ ኮንፊደንስ ቢልዲንግ የሚባሉትንም ጭምር አስቀምጦ ነበረ። እንድንተማመን ድርድር መኖሩን እስረኞች እንዲፈቱልን ጠይቀናል። እነ ዶክተር መራራም ጨምሮ ምክትል ሊቀመንበር የነበሩትን የመድረክና የኦፌኮ ሊቀመንበር እንዲሁም ከኦፌኮ ምክትል ሊቀመንበር በቀለ ገርባ አጠቃላይ እስረኞች እንዲፈቱ ብለን ጠይቀናል። እስረኞች ደግሞ እንዲፈቱ ያልነው ከድርድሩ ከመጀመራችን በፊት መተማመኛን እንዲሆን ምክንያቱም ወደ ጥሩ ውጤት እንሄዳለን ብለን እንድንተማመን ማታለያ ላለመሆኑን ይህንን ማረጋገጫ ተቀምጦ ነበረ ማለት ነው። ይሄ አልሆነም። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።